and i Avirés. ባለፈው የአውሮፓውያን ዓመት ቀያቸውን ለቀው ከተለያዩ ሀገሮች ከተሰደዱ ዜጎች መሀል 18 ከመቶ የመጡት ወደ ኢትዮጵያ መሆኑን የስደተኞችና ከስደት ተመላሾች አስተዳደር አስታወቀ። መንግስት የሁሉንም ሀገሮች ስደተኞች በኩል አይን በመመልከት አስፈላጊውን ድጋፍ እያደረገ መሆኑን የአስተዳደሩ ምክትል ዳይሬክተር አቶ አያሌው አወቀ ለቪኦኤ ተናግረዋል። አዲስ አበባ የሚገኙ የደቡብ ሱዳንና የሱዳን ተወካይ ግን የኢትዮጵያ መንግስት ለኤርትራውያን ስደተኞች ያዳላል ብለዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። ከተለያዩ ሀገራት የመጡ ስደተኞች ባህላቸውን በተለያየ መንገድ ባንጸባረቁበት የአዲስ አበባው የዓለም ስደተኞች ቀን በዓል ጉዳዩ የሚመለከታቸው ድርጅቶች ተወካዮችና ጥሪ የተደረገላቸው እንግዶች ተገኝተዋል። የኢትዮጵያን መንግስት በመወከል በዚሁ ስነ ስርዓት ላይ የተናገሩት የስደተኞችና ከስደት ተመላሾች አስተዳደር ምክትል ዳይሬክተር አቶ አያሌው አወቀ በተለይ ባለፈው የፈረንጆች ዓመት ወደ ኢትዮጵያ የገቡ ስደተኞች ቁጥር ከፍተኛ መሆኑን አስታውቀዋል። በዚህም ምክንያት ሀገራቸው ወደ 350 ሺህ የሚጠጉ ስደተኞችን በ18 ካምፖች እያስተናገ የተቸገረች መሆኑን ጠቁመዋል። ባለፈው የፈረንጆች ዓመት ወደ ተለያዩ ሀገራት ከገቡ ስደተኞች ኢትዮጵያ የተቀበለችው ቁጥር ከፍተኛ መሆኑንም ነው ያብራሩት። በ2011 በአጠቃላይ በዓለም የተመዘገበው ቁጥር 800 ሺህ ነበር እና 800 ሺህ ቁጥር ካለፉት 12 ዓመት ለመጀመሪያ ጊዜ ከፍተኛው ነው። ይሄ ቁጥር ከ2000 በፈረንጆች ከ2000 ጀምሮ ትልቁ ቁጥር የተመዘገበው በ2011 ነው እና ከ800 ሺህ ስደተኞች መካከል ኢትዮጵያ ውስጥ የገቡት ከ140 ሺህ በላይ ኢትዮጵያ ገብተዋል። ይሄ ደግሞ ሲሰላ ወደ 18 ፐርሰንት ኢትዮጵያ ተቀብላለች ማለት ነው። እና ለምሳሌ አሁን ብናይ ላስት ይር ወርልድ ሬፊጂ ስናከብር 200 ሺህ ነበር ስደተኛው። አሁን ግን 345 ሺህ ነው። የግድ ብዙ ቁጥር ነው በአንድ ዓመት ይሄ ቁጥር። ለስደተኞቹ ቁጥር መጨመር ዋናው ምክንያት በሶማሊያ የተከሰተው ድርቅ እንደዚሁም በሱዳን ያለው ግጭት መሆኑን ምክትል ዳይሬክተሩ አስረድተዋል። ስደተኞቹ የሚመጡትም ከተለያዩ የአፍሪካ ሀገራት መሆኑን ገልጸዋል። እነዚህ የተለያዩ ሀገራት ስደተኞች ግን በኢትዮጵያ መንግስት በኩል በእኩል አይን እንደማይታዩ በአዲስ አበባ የሁለቱ ሱዳኖች ስደተኞች ተወካይ አብዱልባሪ አባክራሪ ለቪኦኤ ገልጸዋል። ወደ ሶስተኛ ሀገር ለመሄድ ለምሳሌ የበለጠ እድል የሚያገኙት ኤርትራውያን ስደተኞች ናቸው ብለዋል። እንደ አውሮፓውያን አቆጣጠር ከ2003 ዓ.ም ጀምሮ ከኢትዮጵያ ወደ አሜሪካ የሄዱ ሱዳናውያን ስደተኞችም አምስት ብቻ ናቸው ባይ ናቸው። በተለይ የትምህርት እድልን በተመለከተ የኢትዮጵያ መንግስት አካሄድ ለኤርትራውያን ስደተኞች ያደላ ነው ይላሉ። ባለፈው አመት የከፍተኛ ትምህርት እድል ለማግኘት ቅጽ ሞልተን ነበር። ኤርትራውያንን ብቻ ወሰዱና ሌሎቹን ተዉ። ለምን ብለን ጠየቅን፣ መልስ የለም። የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዳይሬክተር አቶ አያሌው አወቀ ግን የኢትዮጵያ መንግስት የሁሉንም ሀገር ስደተኞች የሚመለከተው በእኩል ዓይን መሆኑን አብራርተዋል። እኛ ስደተኛን እኩል ነው የምናየው፣ ከየትም ሀገር ይምጣ፣ ስደተኞች ለእኩል ነው የምናያቸው። ነገር ግን ምንድነው አንድ ነገር ማየት ያለብን አሁን የሱዳን ስደተኞች፣ የሶማሌ ስደተኞች፣ ኤርትራ ስደተኞች ስታይ የኤርትራ ስደተኞች ለየት የሚያደርጋቸው አብዛኞቹ ወጣቶች ናቸው። ሁለተኛ ከከተማ የመጡ ናቸው። ሶስተኛ የትምህርት ደረጃቸው ደግሞ አብዛኞቹ ሃይስኩል የደረሱ ናቸው እና ከዩኒቨርሲቲ መጀመሩ የደረሱ አሉ እና በካምፕ የምንሰጠው ሰርቪስ የሶማሌና ና የሱዳን ስደተኞቹ በአብዛኛው በሞላ ጉድል ሳስፋ ይሆናሉ በሚሰጣቸው ግን የኤርትራ ስደተኞች በምሰጣቸው እኩል ነው፣ ስታንዳርድ ነው። እና ያ ሳስፋ ያደርጋቸው ምክንያቱም ከከተማ የመጡ ልጆች ስለሆነ እና ብዙ ጊዜ ወደ ሌላ አገር መሄድ አለ ሁኔታ ይታያል። እና ይህን ለማሻሻል ለሶስተኛ ሀገር እና ይህን ለማሻሻል አንዳንድ ነገሮች በመንግስት በኩል የተደረገ ነገር አለ። በነገራችን ላይ መንግስት የሚከተለው ፖሊሲ ስደተኞች ኢትዮጵያን እንደ ሁለተኛ አገራቸው እንዳያዋት ነው። ይሄ ነው ዋናው እንትኑ። ስለዚህ የተቻለ መጠን መንግስት የሚችለው ነገር ያደርጋል። ለዚህም ምሳሌነት ይሄ አውት ኦፍ ካምፕ ፖሊሲ የሚባለው ከካምፕ ውጭ እንዲኖሩ ኤርትራ ስደተኞችን ተፈቅዶላቸዋል። ነገር ግን አሁን እዚህ ብታይም፣ አዲስ አበባ በብዛት ሶማሌ ስደተኞች ታያለህ። እንዳውም ወደ መቶ ሰማኒያ ሺ የሶማሌ ዜጎች የሆኑ እና ከዩኔስቻ እርዳታ ባያገኙ በራሳቸው የሚኖሩ አሉ። እንደዚሁም እንደዚሁ ሱዳኖችም አሉ። የትምህርት የመንግስት አሁን ወደፊትም በነገራችን ላይ ሱዳን ይሰጣል ለሶማሌዎችም ይሰጣል። አሁንም መንግስትም ለሁሉም ከቨር ነው የሚያደርገው። በዚህ ዲስክሪሚኔሽን አያደርግም። ነገር ግን የተማሩ ብዛት ስላላቸው ከኤርትራ የመጡት የኤዱኬሽናል ባክግራንዳቸው ብዙ የተማሩ ስለነበሩ ከዛ ውስጥ በዛ ጎላ ብለው ይታያል እና ለሁሉም ነው እኩል ትሪት የሚያደርገው። ሌላው የሪሰትልመንት ቢባል ያ ሰጪው አገር ነው። ሪሰትልመንት አንድ አገር ታርጌት አድርጎ ወይም ኤርትራን የሱዳንም የሶማሌም ይላል። በነገራችን ላይ አሁን እንኳን ቅርብ ምንሉ አብዛኛው ስደተኛ ከኤርትራ የአሜሪካ መንግስት ሰጠው ነው የአሜሪካ መንግስት ከዚህ ቀደም ለ7ሺ ስደተኞች የሰጠውን ከዛ ውስጥ እንግዲህ በዛ ነው እንጂ ሁሉም ሳሲክስ ሳሁን ብነግርህ የሶማሌም የሱዳንም ይሄዳሉ። ነገር ግን ይሄ ደግሞ የሚወሰነው የኢትዮጵያ መንግስት፣ ሳይሆን ሰጩ ነው። ያ ሪሰርች ነው። በዛን የሚወሰነው ሶስተኛው ሀገር ነው። ሶስተኛው ሀገር ያ ሰጩ ነው። በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን የህዝባዊ መረጃ ኦፊሰር አቶ ክስቱት ገብረ እግዚአብሔርም፣ ሱዳናዊው የሰጡት መረጃ የተጋነነ ሊሆን እንደሚችል ነው የተናገሩት። በኢትዮጵያ የከፍተኛ ትምህርት ድል ያገኙ ኤርትራውያን ቁጥር ከአንድ ሺ በላይ መሆኑን መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።